በዩናይትድ ስቴትስ ፕሬዝደንትነታቸው ትናንት በተባበሩት መንግስታት አመታዊ የመሪዎች ጉባኤ ላይ የመጨረሻቸው የሆነውን ንግግር ያሰሙት ባራክ ኦባማ በትብብር አስፈላጊነት ላይ አጽንኦት አድርገዋል። ሚስተር ኦባማ በዚህ ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲሰጡም ቃል አስገብተዋቸዋል። ማርገሬት በሽር ከኒውዮርክ ያደረሰችንን ዘገባ ሶሎሞን ክፍሌ ያቀርባል። ፕሬዚደንት ባራክ ኦባማና ባለቤታቸው ሚሼል ኦባማ ወደ ጉባኤው አዳራሽ ሲገቡ የዓለም መሪዎች ደማቅ አቀባበል አድርገውላቸዋል። ፕሬዚደንቱ ፖዲየሙ ላይ ከወጡ በኋላ በስፋት የተናገሩት ግን ዓለማችን የሚገጥሟትን ፈተናዎች ለማስወገድ የሁሉም ትብብር አስፈላጊ በመሆኑ ላይ ነው። በአሁኑ ወቅት ለሁላችንም የቀረበ አንድ አማራጭ አለ ብዬ አምናለሁ። በተሻለ ትብብርና የአንድነት መንፈስ ወደፊት መራመድ ወይም ወደ ቀድሞው በዘር በጎሳና በሃይማኖት ወደተከፋፈለና በመጨረሻም ወደ ግጭት የሚያመራ ዓለም ማፈግፈግ አማራጫችን ሊሆን ይችላል። ዛሬ ዓለማችንን የገጠማት አንዱ ከባድ ፈተና የስደተኞች ቀውስ ነው። ፕሬዝደንት ኦባማ የመሪዎችን ጉባኤ በሊቀመንበርነት በመምራት ስደተኞቹን ለመርዳትና በዓለም ዙሪያ ለማስፈር የሚያስችል አዲስ ቃል ኪዳን ማስገባት ችለዋል። ዛሬ እዚህ የተሰበሰብንበት ምክንያቱ በአሁኑ ወቅት በዓለም ዙሪያ በሚገኙ ከተሞች ብዛት ባላቸው የተጨናነቁ ካምፖች ውስጥ ስደተኞች ስላሉ ነው። ከዳርፉር የተፈናቀሉ ቤተሰቦች ቻድ ውስጥ አሉ። ፍልስጤማውያን በሊባኖስ፣ የአፍጋን ስደተኞች ፓኪስታን ውስጥ ይገኛሉ። የኮሎምቢያ ስደተኞች ኢኳዶር ውስጥ በአስርታት ለሚቆጠሩ ዓመታት እየተሰቃዩ ነው። በዚያ ያሉ ስደተኞች በራሽን የሚሰጣቸውን ምግብ እየበሉ አንድ ቀን የራሳቸው ቤት እንደሚኖራቸው በማለም ነው የሚኖሩት። በኒውዮርኩ የዓለም መሪዎች ጠቅላላ ጉባኤ ላይ የብሪታንያዋ አዲስ ጠቅላይ ሚኒስትር ቴሬሳ ሜይም የመጀመሪያቸው የሆነውን ንግግር አሰምተዋል። የተሻለ ሕይወት ፍለጋ ወደ ሌላ ሀገር በመፍለስ ፍላጎት ላይ ምንም ስህተት እንደሌለ ግልጽ ልንሆን ይገባል። ቁጥጥር የሚደረግበት ሕጋዊና ያለ ችግር የሚፈጸም ፍልሰት ለየሀገሮቻችን ምጣኔ ሀብት እድገትም አስተዋጽኦ ይኖረዋል። በዚያ አንጻር ግን ሀገሮችም ድንበሮቻቸውን የመቆጣጠር አቅሙ ሊኖራቸው ይገባል። ቱርክ በአሁኑ ወቅት ሁለት ሚሊዮን አምስት መቶ ሺህ የሶሪያ ስደተኞችን ታስተናግዳለች። የሀገሪቱ ፕሬዚደንት ኤርዶጋን በአስተርጓሚ አማካይነት እንዳስረዱት ግን ባለፉት ስድስት ዓመታት ካለም አቀፉ ማኅበረሰብ ያገኙት እርዳታ 525 ሚሊዮን ዶላር ብቻ ነው። ያም ሆኖ ቱርክ መርዳቷን ትቀጥላለች ብለዋል። የምዕራቡ ዓለም ወይም ቀሪው ዓለም ላይ አድርገው ይችል ይሆናል። እኛ ግን ሰብአዊ ፍጡራን በመሆናችን ምክንያት እናም ይህን መሰሉ ግፍ በሕዝቦች ላይ እየደረሰ ዝም ማለት ስለማንችል እንዲገቡ መፍቀዳችን ይቀጥላል። አምባገነኖችንና ጭቆናን ለሚሸሹ በራችንን ክፍት እናደርጋለን። ይህ በእንዲህ እንዳለ የዓለሙ ድርጅት ዋና ጸሐፊ ባንኪሙን የሶሪያውን ፕሬዝደንት ባሻር አልአሳድንና ግጭቶቹን ያባብሳሉ ያሏቸውን ወገኖች ኮንነዋል። ኢኖሰንት በርካታ የተለያዩ ቡድኖች ብዙ ንጹሐን ሶርያውያንን ገድለዋል። ከሁሉ በላይ ሕይወት ያጠፋው ግን የሶርያ መንግሥት ነው፤ ተወዳዳሪ የለውም። አሁንም በቤቶች ላይ ቦምብ ያዘንባል፣ በሺዎች የሚቆጠሩትንም አስሮ ያሰቃያል። የዓለም መሪዎች በየስብሰባው ጣልቃ ምሳ ላይና በእረፍት ሰዓት እየተገናኙም ኦፊሴላዊ ባልሆነ መንገድ ሐሳብ ይለዋወጣሉ።